የኮንጎ ዲሞክራሲያዊ ሪፑብሊክ የጸጥታ ኃይሎች ዛሬ በመላ ሀገሪቱ ዙሪያ የተካሄዱ የተቃውሞ ሰልፎችን በትነዋል። ዊሊያም ክሎውዝ ከኪንሻሳ ያደረሰን አጭር ዘገባ፣ በምስራቃዊቷ ጎማ ከተማ ውስጥ ሁለት ሰዎች መገደላቸው ይታመናል ይላል። ሰለሞን ክፍል ያቀርበዋል። የተቃውሞ ሰልፈኞች መሰባሰብ የጀመሩት ኪንሻሳ ከሚገኘው ምክር ቤት አቅራቢያ ነው። ሰልፉን ያደራጁት ዋና የሚባሉ የተቃዋሚ ፓርቲዎች ሲሆኑ ተቃውሟቸውም ፕሬዚዳንት ጆዜፍ ካቢላ ለሌላ ሦስተኛ ዙር የሥልጣን ዘመን መወዳደር እንዲችሉ ሕገ መንግሥቱን እስኪቀይሩ ምርጫዎችን ለማዘግየት ይሞክራሉ ነው። የመጪው ኅዳር ምርጫዎች ጊዜ ከተራዘመ ካቢላ ሥልጣን ላይ መቆየት ይችላሉ ሲል ሕገ መንግሥታዊው ፍርድ ቤት ባለፈው ወር መወሰኑ አይዘነጋም። Le message pour le président Kabila, c'est de lui dire. የተቃዋሚ ፓርቲው መሪ ኤቫ ባዚባ ለካቢላ ያላቸው መልእክት የሥልጣን ዘመናቸው የሚያበቃው በያዝነው የአውሮፓውያኑ ዓመት መደምደሚያ ወር ላይ መሆኑን እንዲገነዘቡ መሆኑን ይናገራሉ። እስከዚያ ምርጫዎች ካልተደራጁ ካቢላ ሕገ መንግሥቱን እንደ ጣሱ ይቈጠራል ሲሉም አስረድተዋል። ዛሬ ጠዋትም በብዙ ሺዎች የሚቆጠሩ በሰንደቅ ዓላማዎች ያሸበረቁ ሰልፈኞች ኪንሻሳ ውስጥ ትዕይንተ ሕዝብ አካሂደዋል። ፕሬዚደንት ካቢላ ሕጋዊ የሥልጣን ዘመናቸው ማብቃቱን ሊረዱ ይገባል ነው ያለው አንደኛው ወጣት ሰልፈኛ። የኮንጎ ሕዝብ ለዲሞክራሲ ተርቧል፣ ተጠምቷል ሲልም አስረድቷል። ሰልፉ ግን ወዲያው ሰልፈኛው ወደ መንግሥት መሥሪያ ቤቶች አካባቢ ሲያመራ ውጥረት ነገሰበት። ፖሊሶች አስለቃሽ ጋዝ ይተኩሱበት ጀመር። ተቃዋሚዎችም ድንጋይ በመወርወር ምላሹን መስጠት ቀጠሉ። ፖሊስ የሚለው ተቃዋሚዎች ሰልፍ እንዲያደርጉ ከተፈቀደላቸው አካባቢ ወጥተዋል፣ አዘጋጆቹ ከከተማው ባለስልጣናት ጋር የደረሱትን ስምምነት ጥሰዋል ነው። ለማንኛውም ሰልፉ ካለመው ቦታ መድረስ እንደማይችል ግልጽ ከሆነ በኋላ ተበትኗል።